ለፋሲካ በዓል ወደ አዲስ አበባ እሄዳለሁ። ቀደም ብሎ መጣ። ቀደም ማለት ከወንድሜ ጋር ስምምነት አደረግን። በስምምነታችን መሰረት ወደ አገራችን ሄድን። ጓደኛችንን ለማየት ወደ ተማሪ ቤት ሄድን። ስራ እጅግ እወዳለሁ። በኢትዮጵያ ውስጥ ወደ መኪና ሰፊ ቤት መሄድ በጣም የተለመደ ነው። የተሰፋ ልብስ መግዛት የተለመደ ስለሆነ አብዛኛው ሰው ልብሱን ወደ መኪና ሰፊ ቤት ይወስዳል። የፋሲካ በዓል ስለ ደረሰ አቶ ከበደ አንድ ሙሉ ልብስ ለማሰፋት ወደ መኪና ሰፊ ቤት ሄደ። አቶ ለማ በከተማው የታወቀ ልብስ ሰፊ በመሆኑ ብዙ ሰዎች ልብሳቸውን ወደ እርሱ ሱቅ ስለሚያመጡ አቶ ከበደ ቀደም ብሎ ልብሱን ወደ ለማ ሱቅ አመጣው። አቶ ለማ የአቶ ከበደን ልብስ ከመለካቱ በፊት እንዴት ሆኖ እንዲሰፋለት ጠየቀው። አቶ ከበደም ሱሪው ሰፊ እንዲሆን እጅጌው ረጅም እንዲሆንና ኮቱ መካከለኛ እንዲሆን ነገረው። በዚሁ ስምምነት መሠረት አቶ ለማ ልብሱን ለክቶ ከጨረሰ በኋላ በሚመጣው ሳምንት መጥቶ የተሰፋውን ልብስ እንዲወስድ ነገረው። ለፋሲካ በዓል አቶ ከበደ አዲሱን ልብስ ለብሶ ወደ ቤተ ክርስቲያን ሄደው ስለነበር የቅርብ ጓደኞቹ አዲሱ ልብስ በጣም እንደተስማማው ስለነገሩት እጅግ ደስ ብሎት በዓሉን አሳለፈ። ጥያቄዎች። አቶ ከበደ የት ሄደ? አቶ ከበደ ወደ መኪና ሰፊ ቤት ለምን ሄደ? ለምን አንድ ሙሉ ልብስ ለማሰፋት ፈለገ? አቶ ለማ በከተማው የታወቀ ልብስ ሰፊ ነው። አቶ ከበደ ለምን ወደ አቶ ለማ ሱቅ ቀደም ብሎ ሄደ? አቶ ለማ የአቶ ከበደን ልብስ ከመለካቱ በፊት ምን አለ? አቶ ከበደ ሱሪው ጠባብ እንዲሆን ፈለገ። ኮቱ ረጅም እንዲሆን ይወዳል። አቶ ከበደ ልብሱን መቼ ለመውሰድ ተስማማ? ለፋሲካ በዓል። አቶ ከበደ ምን አደረገ? የቅርብ ጓደኞቹ ለአቶ ከበደ ምን አሉት? በኢትዮጵያ ውስጥ ወደ መኪና ሰፊ ቤት መሄድ የተለመደ ነው። የልብስ መስፊያ ዋጋ ውድ ነው። በአሜሪካ ውስጥ አብዛኛው ሕዝብ የተሰፋ ልብስ ይገዛል። This is the end of unit 17.